ከሰሐራ በስተደቡብ ባሉት የአፍሪካ አገሮች በኮንትራት ቅጥር የሚያስተምሩ መምህራንን አጠቃቀም በትምህርት ስርዓት ውስጥ ያለውን ድርሻና የሚያሳድረውን ተጽዕኖ መርምሮ ለፖሊሲ አውጪዎች ምክር የማቅረብ ዓላማ ያለው ዓለም አቀፍ ጉባኤ ዛሬ አዲስ አበባ ላይ ተከፍቷል። በኮንትራት ቅጥር የሚሰሩ መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ አንድ ፈተና እንደሆነም ተጠቁሟል። አዲስ አበባ የሚገኘው ዘጋቢያችን መለስካቸው አመሃ ጉባኤውን ተከታትሎ የላከልን ዘገባ ዝርዝሩን ይዟል። አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል በአፍሪካ አዳራሽ ዛሬ ረፋዱ ላይ ይህ የኮንትራት መምህራንን አጠቃቀም የሚመረምር ዓለም አቀፍ ጉባኤ ሲከፈት የተሰራጩ መረጃዎች እንደሚጠቁሙት በአንደኛው ምዕት ዓመት ዓለም ለመምህራን ያላት ፍላጎት በእጅጉ ከፍ እንዳለ ያመለክታሉ። እንደ አውሮፓውያን ዘመን አቆጣጠር ከ1999 እስከ 2011 ባሉት ዓመታት ብቻ የትምህርት ዕድል የማያገኙ ሕፃናት ቁጥር በግማሽ ያህል እንደቀነሰ እነዚህ የጽሑፍ መረጃዎች ይናገራሉ። ይህ እውነታ ደግሞ በአንዳንድ በበለጸጉ ሀገሮች እንኳ ሳይቀር መንግስታት የመምህርነት ሙያ የሌላቸውን ሰዎች ሁሉ እንዲያስተምሩ በኮንትራት ሊቀጥሯቸው ተገደዱ። ይህ ግን በትምህርት ጥራት ላይ የሚያሳድረው ተጽዕኖ አሉታዊ በመሆኑ ለችግሩ መፍትሄ ለማግኘት የተለያዩ ጥረቶች ሲካሄዱ ቆይተዋል። የዚህ ዓለም አቀፍ ጉባኤ ዋና ዓላማም እንዲህ ያሉ መፍትሄዎችን ለፖሊሲ አውጪዎች በምክረ ሀሳብ ደረጃ ማቅረብ እንደሆነ ለጋዜጠኞች የገለጹት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የመምህራን ግብረ ኃይል ኃላፊ ዶክተር ኤደም አዱብራ ናቸው። Policy making. So we want to collect information on who are those we are calling contract teachers. Yemen Nagagaro, Masrejan Maserat, Slader Regea Policy Carazano. Solohonam, Nazi, your contracts, Yemen Lachomamran Namanacho, Felagotacho Mendino, Bemiga Bandas, Tamrun Kafat Yemunubacho Mendinacho. እነዚህ መምህራን ስንት እንደሆኑ የት እንደሚገኙና የመሳሰሉትን መረጃዎች እናሰባስባለን። ከድሃ ቤተሰብ በመወለዳቸው ብቻ ለብዙ ጉዳት የተዳረጉ ሕፃናትን የሚንከባከቡት እነዚህ መምህራን ከሆኑ ፍትሐዊነት በጎደለበት ወይም መተካከል በሌለበት ስፍራ የሚገኙ ናቸው። እናም መንግስት ይህንን ተመልክቶ የሰለጠኑ የበቁና ጥቅማቸው የተጠበቀላቸው መምህራን በገጠርና በተጎዱ የሀገሪቱ ክፍሎችም መኖር አለባቸው ብሎ እንዲወስን ያስችለዋል። ኤደም አዱብራ፣ ቀጥለውም እነዚህን በኮንትራት የተቀጠሩ መምህራን ወደ ገጠሩ ስንልካቸው ስራቸውን ጥለው እንዳይመለሱ ምን ማድረግ አለብን? እነዚህ ሰዎች መቼም በማይመች ኑሮ እድሜያቸውን ሊገፉ አይፈልጉም። ለልጆቻቸው ጥራት ያላቸው ትምህርት ቤቶች ለቤተሰቦቻቸው የጤናና የመሳሰሉ አገልግሎቶችን ይፈልጋሉ። ይህን ሲያጡ ደግሞ የሚከተለው እናም ሙያውን ትተው እየሄዱ ትምህርት ቤቶቹ አስተማሪ የሌላቸው ትምህርት ቤቶች ይሆናሉ። እነዚህን ሁሉ በሰነድ አስፍረን ውሳኔ ወደሚሰጡት አካላት እናቀርባለን ለሁሉም ሕፃናት ትምህርት ለማዳረስ ብዙ እየሰራችሁ ናችሁ፣ ብዙ ገንዘብ እያፈሰሳችሁ ነው። ግን ትምህርትን በስፋትና በጥራት ለማዳረስ እንቅፋቶቹ እነዚህ ናቸው ብለን ማቅረብ ነው የዚህ ጉባኤ ዓላማ። በኢትዮጵያ የትምህርት ሚኒስቴር ሚኒስትር ዴታ አቶ ተሾመ ለማ በበኩላቸው ጉባኤውን በይፋ ሲከፍቱ ባደረጉት ንግግር እንዳስገነዘቡት በአገሪቱ የትምህርት ጥራትን እውን ለማድረግ ከባድ ተግዳሮት እንዳለ አልሸሸጉም ዲስፓይት ኦፍ አወር ፎከስ on promoting quality ጥራት ያላቸውን መምህራን ለማፍራት የምናደርገው ጥረት እንዳለ ሆኖ አሁንም ብዙ መስራት ይኖርብናል። አንዱ ፈተናችን በየጊዜው እያናረ የሚሄደውን ተማሪዎቻችን ከፍተኛ ብቃት ያላቸውን መምህራን እንድናሰልፍ የሚያቀርቡት ጥያቄ ነው። የኮንትራት መምህራን አጠቃቀም በኢትዮጵያ የትምህርት ዘርፍ ውስጥ ከባድ የፖሊሲ ፈተና ነው። አቶ ተሾመ ለማ በተለይ በገጠሪቱ ኢትዮጵያ ያለው የመምህርና የተማሪዎች ጥምርታ በፖሊሲው ከተመለከተው ከፍ ያለ መሆኑን ገልጸው እንደ መፍትሄ የተወሰደውም በሌሎች ሀገሮች እንደተደረገ ሁሉ አስተማሪዎችን በኮንትራት መቅጠር እንደሆነ አብራርተዋል። በፖሊሲው መሰረት በአንደኛ ደረጃ ትምህርት ቤቶች የተማሪዎችና የመምህር ጥምረት አንድ ለሃምሳ ነው። በተጨባጭ ግን አንድ መምህር በተለይ በገጠር የሚያስተምራቸው ተማሪዎች አማካይ ቁጥር ከሃምሳ በላይ ነው። በዚህም ምክንያት መምህራንን በኮንትራት ለመቅጠር ተገደናል። ስለሆነም በየክልሉ የመምህራን ማሰልጠኛ ኮሌጆችን መጨመር ነበረብን። የተለያዩ መርሃ ግብሮችን እየነደፍን የመምህራን ደረጃ ወደ ዲፕሎማ ከፍ እንዲል ማድረግ ነበረብን። እናም በልማት እቅዱ ቀጣይ ዓመታት አንድ መምህር ለሃምሳ ተማሪዎች የሚለውን ፖሊሲ በተግባር ለመተርጎም እንጥራለን። በዚህ 25 የአፍሪካ ሀገሮችና ሌሎች ዓለም አቀፍ ባለድርሻ አካሎች በሚካፈሉበት ጉባኤ ላይ ሀገራት የተለያዩ ተሞክሮዎቻቸውንና የመፍትሄ ሀሳቦቻቸውን እንደሚለዋወጡና ተጨባጭ የፖሊሲ ምክር ሀሳቦች የሚፈልቁበት መድረክ እንደሚሆን አዘጋጆቹ ይናገራሉ። ጉባኤውን ያዘጋጁት በዩኔስኮ የአፍሪካ የአቅም ግንባታ ዓለም አቀፍ ተቋም፣ የአፍሪካ ህብረት ኮሚሽን፣ የፈረንሳይኛ ተናጋሪ ሀገሮች ዓለም አቀፍ ድርጅት፣ በአፍሪካ የትምህርት ልማት ማህበርና ትምህርት ዓለም አቀፍ ወይም ኤጁኬሽን ኢንተርናሽናል ናቸው። ጉባኤው ለአራት ቀናት የሚቀጥል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ